የ28 ዓመቱ ኦስትሪያዊ ማክስ ሽሪም በፌስቡክ ማህበራዊ ድረ ገጹ የሚገኙ የግል መረጃዎቹ ከአሜሪካ ሰላዮች አልተጠበቁም የሚል ስጋት ሲሰማው ጉዳዩን ወደ ችሎት ወሰደው። ስጋቱን ከሚጋሩ ግለሰቦች ባገኘው የገንዘብ ድጋፍ ግዙፉን የፌስቡክ ኩባንያ ፍርድ ቤት የሞገተው ወጣት መላው አውሮፓን ቀስቅሷል። የቴክኖሎጂ ኩባንያዎች የተጠቃሚዎቻቸውን መረጃዎች በአሜሪካ የመረጃ ሰንዱቅ ወይም ቋስ ሲያከማቹ ግለሰባዊ ነጻነትን ተጋፍተዋል የሚል ትችት ቀርቦባቸዋል። ኩባንያዎቹ የተጠቃሚዎቻቸውን መረጃዎች በጎርጎሮሳዊው 2000 ዓ ም ጀምሮ ገቢራዊ በሆነው ሴፍ ሃርበር የተሰኘ ስምምነት መሰረት ከአውሮጳ ወደ አሜሪካ ለማሻገር ፈቃድ ነበራቸው። ይህ ስምምነት በዕለተ ማክሰኞ በአውሮጳ የፍትህ ፍርድ ቤት ታግዷል። የፌስቡክ ኩባንያ ምንም ጥፋት አልፈጸምኩም ሲል አስተባብሏል። የፍርድ ቤቱ ውሳኔ ተጽዕኖ የሚያሳድረው ግን በፌስቡክ ላይ ብቻ ሳይሆን መረጃዎችን ለስለላ ተቋማት ብርበራ በተመቸ መንገድ ወደ አሜሪካ በሚያሻግሩ በአውሮፓ በሚገኙ በሺዎች የሚቆጠሩ ኩባንያዎች ላይ ነው ተብሏል። ማውሪስ ሻሃድ በጀርመን የኢንፎርሜሽን ቴክኖሎጂ እና ቴሌኮሙኒኬሽን ኩባንያዎች ማህበር ባለሙያ ናቸው። በአውሮፓ ሕብረት ስምምነቱን የሚተኩና መረጃ ድንበር ሊሻገር የሚችልበትን መንገድ የሚደነግጉ አስገዳጅ አማራጮች አይጠፉም። ኩባንያዎች መረጃቸው ወደ አሜሪካ እንዲሻገር ፈቃደኛ መሆናቸውን ሊጠየቁ ይችላሉ። ሴፍ ሃርበር በተሰኘው ስምምነት ስራቸውን ሲከውኑ የነበሩ በአውሮጳ የሚገኙ ከ4500 በላይ ኩባንያዎች ባለሥልጣናት ህግጋቱን ግልጽ እንዲያደርጉላቸው እየጠየቁ ነው። የአውሮጳና አሜሪካ መንግስታት የመረጃ ልውውጥ ከአገር ደህንነት ጋር ያለውን መጣረስ የሚገዛ የህግ ማዕቀፍ ሊያዘጋጁ ይገባል ተብሏል። ማውሪስ ሻሃድ ገና ካሁኑ የፍርድ ቤቱ ውሳኔ ተጽዕኖ በኩባንያዎቹ ላይ እየታየ እንደሆነ ይናገራሉ። ከፍርድ ቤቱ ውሳኔ በኋላ የማህበራዊ ድረገጽ ተጠቃሚዎች ለውጦችን መታዘብ ይጀምራሉ። ትልልቅ ማህበራዊ ድረገጾች ገና ካሁኑ የተጠቃሚዎቻቸውን ፈቃደኝነት መጠየቅ ጀምረዋል። ጀርመንን ጨምሮ የአውሮፓ ባለስልጣናትና ኩባንያዎች የህጉን አተገባበር ለመምከር በያሉበት መሰብሰብ ጀምረዋል። በጀርመን የሃምቡርግ ከተማ ዳታ ጥበቃ ኮሚሽነር የሆኑት ዮሐንስ ካስፐር የፍርድ ቤቱ ውሳኔ አተገባበር ላይ የአውሮፓ አባል አገራት የጋራ መፍትሄ ማግኘት ይኖርባቸዋል ሲሉ ለዶይቸ ቬለ ተናግረዋል። ፌስቡክን የመሳሰሉ የማህበራዊ ድረገጽ አገልግሎት አቅራቢዎች የተጠቃሚዎቻቸውን መረጃዎች ወይም ዳታ ከአውሮፓ ወደ አሜሪካ ማሻገርን ሙሉ በሙሉ ሊከለከሉ ይችላሉ። ይህ በኩባንያዎቹ ላይ የከፋ ተጽዕኖ ያሳድራል። ዮሐንስ ካስፐር ጉዳዩን ስብስብ ያደረገውና ችግር ፈጣሪው የኩባንያዎቹ ሳይሆን የአሜሪካ መንግስት ባህሪ እንደሆነ ተናግረዋል። የልዕለ ኃያሉ አሜሪካ የስለላ ተቋማት የአውሮጳ ዜጎችን መሰለሉን እንዲያቆሙ ማድረግ የመንግስት ኃላፊነት መሆኑን ጠቁመዋል። ይህ ግን የሚሆን አይመስልም። ቢያንስ ግን በድርድሮቹ ላይ የአውሮጳ ህብረት አባላት ተባብረው ጫና ማሳረፍ ይጠበቅባቸዋል። የመረጃ ደህንነት ጥበቃ ጉዳይ በአውሮጳ ጥያቄ ውስጥ የወደቀው ኤድዋርድ ስኖውደን የአሜሪካንን የስለላ ተቋማት የስለላና ብርበራ ቅሌት ይፋ ሲያደርግ ነበር።